ጤናና አካባቢ ቪሩንጋ ብሔራዊ ፓርክ በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ በደቡብ ከቪሩንጋ ተራራዎች ተነስቶ እስከ ሰሜን የሩዋንዞሪ ተራራዎች ድረስ 3000 ስኩዌር ሜትር ስፋት ላይ ተዘርግቶ ይገኛል። እድሜ ጠገቡ የኮንጎ ብሔራዊ ፓርክ አሁን ለአደጋ ተጋልጧል። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምንሰነበታችሁ። የኮንጎ ቪሩንጋ ብሔራዊ ፓርክ እንዴት ላለ አደጋ ተጋለጠ ለሚለው የዶቼ ቬለዋ ዚሞነ ሽሊንድቫይን በስፍራው ተዘዋውራ ያጠናቀረችው ዘገባ ምላሽ አለው። አብረን እንቆይ። መረጃዎች እንደሚያመለክቱት ቪሩንጋ ብሔራዊ ፓርክ ኮንጎ እስከተቋቋመ ወደ 90 ዓመታት ያልፈዋል። ይህ ብሔራዊ ፓርክ በቅድሚያ በጎርጎሮሳዊ 1925 ዓ ምት የተመሰረተው ሀገሪቱን በቅኝ ግዛትነት ይዘው በቆዩት የቤልጅግ ንጉሳውያን ቤተሰቦች መሆኑም ይነገራል። በርካታ አስርት ዓመታትን ዘለቀና በዚሁ የዘመን ቀመር በ1979 ዓ ምት ላይ የተባበሩ መንግስታት የትምህርት፣ የሳይንስና የባህል ድርጅት ማለትም ዩኔስኮ ጥብቅ አካባቢ ሆነ። ይህ ብሔራዊ ፓርክ ከቅርብ ጊዜያት ወዲህ በህገ ወጥ አደንና በኮንጎ የእርስ በርስ ጦርነት በውስጡ የያዛቸው አራዊት ለከፋ ጉዳት ተጋልጠዋል። በአካባቢው የሚገኙት ወገኖች ቁጥራቸው እየበረከተ በመሄዱም በአንድ ወገን ለብሔራዊ ፓርኩ ስጋት ሲሆን፣ በሌላ በኩል ደግሞ ስፍራው የአማጽያ መመሸጊያ ሆኖ ለአመታት የእርስ በርስ ጦርነት አውድማ ሆኖ መቆየቱም ሌላው ችግር ነው። ይህና የመሳሰሉት እንቅስቃሴዎች ረዥም አመታት ላስቆጠረው ብሔራዊ ፓርክ አደጋነታቸው ተነግሮ ሳያበቃ በቅርቡ ከፓርኩ ውስጥ የተፈጥሮ ነዳጅን ቆፍሮ ለማውጣት የተጀመረው እንቅስቃሴ በእንቅርት ላይ ጆሮ ደግፍ አይነት ሆኗል። በአሁኑ ጊዜ ቪሩንጋ ፓርክ አካባቢ የሚኖረው ህዝብ ወደ አራት ሚሊዮን ይጠጋል። ነዋሪዎቹ አብዛኞቹ በእርሻ ላይ የተደገፈ ህይወት ነው የሚመሩት። ከእሳተ ገሞራ የተገኘው አፈርም ለም ነው። የእርሻ ቦታዎቹ በባቄላና አደንጓሬ ዘሮች በሽንኩርትና በአበባ ጎመን የተሞሉ ናቸው። ከእርሻው ሜዳ ባሻገር በሽቦ የታጠረ ስፍራ ይታያል። በላዩም ላይ ሰዎች በዚህ አካባቢ መኖር አይፈቀድላቸውም የሚል መልእክት ተሰቅሎበታል። ምን ማለት ይሆን? የስነሰብ ተመራማሪው ኢማኑኤል ደሜሮድ ያስረዳሉ። የዚህ ብሔራዊ ፓርክ አመሰራረት ለሰዎች ፍላጎቶች ሲባል የተዘጋጀ የዓለም ቅርስ አካባቢ ነው። ከዚህም የዓለም ማህበረሰብ ይጠቀማል። እውነታው ግን ለዚህ ብሔራዊ ፓርክ ሕልውና የአካባቢው ነዋሪ ኅብረተሰብ ዋጋ ይከፍልበታል። ያንን ደግሞ በቁጥርና ዋጋ መተመን ይከብዳል። እጅግ ለም የሆነ ሚሊዮን ወይም ከዚያ በላይ ሄክታር የእርሻ መሬት አለ ነገር ግን የኮንጎ ገበሬ ቤተሰብ በወር በሄክታር 600 ዶላር ማግኘት ይችላል። እናም የምናወራው ቢያንስ 600 ሚሊዮን ዶላር ከዓለማችን እጅግ ድሃ የሆነ ህብረተሰብ እንዳይጠቀምበት ተይዟል ማለት ነው። ይህም ኢፍትሐዊነት ነው። ሜሮድ በቅኝ ግዛት ዘመን ይህም ብሔራዊ ፓርክ ያቋቋመው የቤልጂግ ንጉሳዊ ቤተሰብ አካል ናቸው። የስነሰብ ተመራማሪው ተፈጥሮና ሰዎችን ከተጽዕኖ ለመከላከል እንዲቻል ሚዛናዊ ህግ እንዲያረቁ በኮንጎ መንግስት ተቀጥረው ሰርተዋል። በየአመቱ ብሔራዊ ፓርኩን ለመጠበቅ አምስት ሚሊዮን ዶላር ያስፈልጋል። ከመንግስት ካዝና ከጠቅላላው ወጪ አምስት በመቶ ብቻ ነው የሚገኘው። ቀሪው ፓርኩን ለመጠበቅ ከሚሰበሰብ እርዳታ የሚገኝ ነው። ደሜሮድ አዲስ ሀሳብ አመጡ። የቱሪዝሙን ዘርፍ የመገንባቱ አዲስ ሀሳብ የመጣው የዛሬ ስድስት ዓመት ነው። ከምንም በላይ ደግሞ ለህብረተሰቡ የሥራ ዕድል የሚከፍት አጋጣሚ ነው የሆነው። በአካባቢው ያለውን ተሞክሮ አይተናል። ኬንያ ለምሳሌ ከቱሪዝሙ ዘርፍ 35 ቢሊዮን ዶላር ታገኛለች። ለብሔራዊው ኢኮኖሚም ከፍተኛ አስተዋጽኦ ያደርጋል። ያ ማለት ከኮንጎ መንግስት ዓመታዊ በጀት በመቶ ሚሊዮን ዶላር ይበልጣል። ኮንጎ ውስጥ እንዲህ ያለውን ጥቅም ማግኘት የቱሪዝሙ ዘርፍ በአግባቡ መልማት ይኖርበታል። የስነሰብ ተመራማሪው ምስራቅ ኮንጎ ጎማ ውስጥ በሚገኝ አንድ ምግብ ቤት ውስጥ ተቀምጠዋል። እንደ አምስት መቶዎቹ የደን ጠባቂ ባልደረቦቻቸው እሳቸውም የለበሱት የደንብ ልብስ ነው። አለባበሳቸው ወታደራዊ ምሰል እንጂ ከጦር ሰራዊቱ ገለልተኛ ናቸው፣ ግን ደግሞ ተመሳሳይ ተግባር ያከናውናሉ። ቪሩንጋ አካባቢ ጦርነት መነሳቱ የተለመደ ነው። የግጭቱ መንስኤ ደግሞ የተፈጥሮ ጥሬ ሀብት ነው። በአካባቢው በቅርቡ የብሪታንያ የነዳጅ ኩባንያ በምህፃሩ ኤስኦሲኦ የተባለው የነዳጅ ክምችት አግኝቷል። የኮንጎ መንግስት ለኩባንያው ፈቃድ ሰጥቷል። ሆኖም ግን የአካባቢውን ተፈጥሮና የሕዝቡን ደህንነት የሚከላከለው ሕግ ይጻረራል። ይህን ለመከላከል የሞከሩት የሕጉ አርቃቂ የስነ ሰብ ተመራማሪው ለጥቂት ሕይወታቸውን ሊያጡ ነበር። ከጎማ ወደ ፓርኩ በተሽከርካሪያቸው ሲጓዙ ከተተኮሰባቸው ጥይት ለጥቂት ተርፈዋል። በዚህ ምክንያትም ደሜሮድ ከሆቴላቸው ባጀብ ነው የሚወጡት። የፓርኩ አስተዳደር ጽፈት ቤት የሚገኘው ወደ ሰሜን ሰላሳ ኪሎ ሜትር ገደማ ላይ ነው። የደሜሮድ ኑሮና ስራ የተቆራኘበት ስፍራ። በአሁኑ ጊዜ ከቦታ ቦታ በጣም ይዘዋወራሉ። ከመላው ዓለም የአካባቢ ተፈጥሮ ተቆርቋሪዎች ጋርም ይገናኛሉ። ሰሞኑን አንድ የለንደን ኩባንያ ስለ ቪሩንጋ ፓርክ ዘጋቢ ፊልም አዘጋጅቷል። ዓለምን ያነጋግራል የተባለለት ይህ ፊልም የሆሊውድን የኦስካር ሽልማት ለጥቂት ነው ያጣው። በመንገዱ ላይ የተበላሹና የተቃጠሉ ታንኮች እዚህም እዚያም ተገትረዋል። ለአንድ ዓመት ተመንፈቅ ያህል አካባቢው የጦር አውድማ ነበር። ከፓርኩ አስተዳደር ጣቢያ አቅራቢያ ኤም 23 የተሰኘው የቱትሲ አማጽያን ቡድን ዋና ጽህፈት ቤት ይገኛል። አንድ ቀን ውስኪ ለመጠጣት በአካባቢው ወደሚገኘው የእንግዶች መዝናኛ ስፍራ ከምሽቱ አምስት ሰዓት ገደማ አማጽያኑ ገቡ። ደሜሮድ የቱሪዝም እንቅስቃሴን ለመገንባት ከእነሱ ጋር ይደራደሩ ጀመር። እሳተ ገሞራ በፈነዳባቸው ተራሮች መካከል ሁለት ወንዞች ይፈሳሉ። ኤሌክትሪክ ለማመንጨት በቂ ኃይል አላቸው። በአካባቢው ኤሌክትሪክን ለቤት መጠቀም ያልተለመደ ነው። ሜሮድ አዲስ ሀሳብ ይዘው ብቅ አሉ። ከውሃ የኤሌክትሪክ ኃይል የሚያመነጭ ግድብ መገንባት። ከዚህ የሚገኘው ገቢ ፓርኩን ለመደገፍ የሚውል ይሆናል። ከዚህ ግማሹ ደግሞ ማለትም ሀምሳ ከመቶ የፓርኩን የተፈጥሮ ሀብት ለመጠበቅ ቀሪው ሀምሳ ከመቶ ደግሞ ለማህበረሰቡ ልማት እንዲውል ማለት ነው። እናም ከዚህ የኃይል ምንጭ ከእያንዳንዱ 50 ሜጋዋት በመቶና ሺህ የሚገመት የስራ መደብ መፍጠር ይቻላል። እናም በያዝነው በዚህ ዓመት መጨረሻ ወይ ሥራውን እናጠናቅቃለን ወይም ሀምሳ ሜጋዋት ማምረት እንችላለን። የዚህ ጠቀሜታም በእርሻ ኢንዱስትሪው ዘርፍ 50 ሺህ የሥራ ዕድሎችን መፍጠር ያስችላል። እሳቸው እንደሚሉት በታጣቂዎቹ ውስጥ በአምስትና 8000 መካከል የሚገመቱ አባላት ይንቀሳቀሳሉ። የስራ እድልን ለብዙዎች እንዲፈጥር የሚሹት የኤሌክትሪክ ኃይል ማመንጫ ፕሮጀክት ደግሞ እስከ ጎርጎሮሳዊ 2021 ዓ.ም ድረስ 100 ሜጋዋት ማመንጨት ከቻለ ወደ 100 ሺህ የስራ እድል መፍጠር ይቻላል ብሎ ያምናሉ። ይህ እቅዳቸው ከዳር ከደረሰም ጠመንጃ አንግቶ ወደ ጫካ የሚገባ ወጣት በአካባቢው አይኖርም ማለት ነው። ግን ጥያቄው በዚህ የግጭት አካባቢ ገንዘቡን ለስራ የሚያፈስ ከየት ይገኛል የሚለው ነው። ኢማኑኤል ደመሮድ ይህን የሚሸፍን ባለ ሀብት ባጡበት ሰዓት እንደ መልአክ ካልታሰቡበት ብቅ ያሉላቸው አሜሪካዊው ቢሊዮነር ሀዋርድ ቡፌት ናቸው። ፕሮጀክቱ 20 ሚሊዮን ዶላር ይፈጃል። ቡፌት ለአካባቢውም ሆነ በዚህ ለሚገኘው ማህበረሰብ ይበጃል ላሉት የኃይል ማመንጫ ፕሮጀክት 10 ሚሊዮን ዶላር ለማዋል ቃላቸውን ሰጡ። ቡፌት ያስታውሳሉ አንድ ጊዜ አስታውሳለሁ፣ እጅግ ተስፋ ቆርጫለሁ አለኝ። ምክንያቱም ሌሎቹ ሁለት ለጋሾች በቃላቸው መሰረት ገንዘቡን ሳይሰጡት ስለቀሩ ፕሮጀክቱ እንዴት መጠናቀቅ እንደሚችል መገመት ባለመቻሉ ነበር። በዚያን ጊዜ ግን እኔና ባለቤቴ ፕሮጀክቱን ማቆም እንደሌለብን ወሰንን። መሰራት ይኖርበታል። እናም ሙሉን 20 ሚሊዮን ወጪ ለመሸፈን ወሰንን። ምክንያቱም ይህ ፕሮጀክት ለአካባቢው የሚኖረውን ከፍተኛ አስተዋጽኦ እናውቃለን። ቡፌት ለሁለተኛ ጊዜ አካባቢውን ለመጎብኘት የዛሬ ሶስት ዓመት ገደማ ወደ ጎማ ሲሄዱ ያኔ አውሮፕላን ማረፊያው በአማጽያኑ ቁጥጥር ስር ነበር ያም ሆኖ እንኳ ኗሪዎች የዕለት ተዕለት ሕይወታቸውን ሰላማዊ በሚመስል መንገድ ሲኖሩ ነበር ከወራት በኋላ ሲመለሱ ግን እሳቸው እንደሚሉት ያ ስፍራ የጻረሞት መንደር መስሎ ጭር ብሎ ነበር ኗሪዎቹ በሙሉ ከስፍራው ተባርረዋል የዛሬ ዘጠና ዓመት ገደማ ፓርኩ ሲቋቋም በአካባቢው ይኖሩ የነበሩ ሰዎች ጥቂት ነበሩ። ያኔ ታዲያ የፓርኩ ጥብቅ ስፍራ እንዲሁም የደን ቦታ ተከልሎ፣ ነዋሪዎቹም የተገደበላቸውን ድንበር አልፎ አይገቡም ነበር። ከቅርብ ጊዜያት ወዲህ ግን የአካባቢው ነዋሪዎች ቁጥር እጅግ እየበዛ ነው። የእርሻ መሬት ፍለጋ በአደኑ አካባቢ ሳይቀር ዛፎች ይቆረጣሉ። የአካባቢው ተወላጆች ያልሆኑ ከሰሜናዊው የሀገሪቱ ክፍል የመጡ ጎሳዎችም በስፍራው መበራከታቸው ለሕዝቡ መብዛት አስተዋጽኦ አድርጓል። ከፓርኩ አስተዳደር ጋር አንድ ስምምነት ተደርሶ ነበር ለፓርክም ሆነ አደን ከተከለሉት አካባቢዎች መሬቱን ቆርሶ ለእርሻ ለማከፋፈል። ግን ደግሞ ይህም ረዥም ጊዜ ሊያዘልቅ አልቻለም። እናም የትውልድ አካባቢያችን ነው የሚሉት ውቶዎች ከሰሜን የመጡትን ናንዴዎች የፓርኩ አስተዳደር እንዲያባረርላቸው ይሻሉ። የኤም 23 አማጽያን በተባበሩ መንግስታት የኮንጎ ሰላም አስከባሪዎች ጥረት ድል ከተመቱ በኋላ አካባቢው የሰላም ደሴት ነው ተብሎ ነበር። ለነዋሪዎቹ ግን ይህ ከወሬ ዘለል አይደለም። እንደውም አሁን የሚያስገርማቸው የተባበሩ መንግስታት ድርጅት የአካባቢውን የተፈጥሮ ሀብት ለመጠበቅ በጀት መድቦ ሳለ ውጥረት በሰፈነበት ስፍራ ለሚኖሩት ምንዱባን ህይወት ቀድሞ አላሰበም እያሉ ነው። የተፈጥሮ ሀብቱን ለመጠበቅ ሲሉ ለህብረተሰቡ የስራ እድል እንፈጥራለን ብለው እውቀትና ገንዘባቸውን ላፈሰሱት ሰዎችም ዋነኛው ፈተና ይህ ነው የሆነው። በኮንጎ ብቻ ሳይሆን በበርካታ የአፍሪካ ሀገራት የተፈጥሮ ሀብትን በአካባቢው የሚኖረው ህብረተሰብ እንዴት ይጠቀምበት፣ እንዴትስ የሀገር ገቢ ምንጭ ይሁን የሚለው መሰረታዊ ጥያቄ ነው። አድማጮች፣ የኮንጎ ቪሩንጋ ብሔራዊ ፓርክ እንደገጠመው ያለ ፈተና የተደቀነበት አካባቢ እንዳለ ጠቁሙን። የሚመለከተውን ለማነጋገር እንሞክራለን። ለዕለቱ ያልነውም በዚሁና አብቃ፣ እየለገሰ ነኝ። ሰላም ሁኑ።